የሰላም መልእክተኛ በመሆን በተባበሩት መንግስታት ድርጅት ከአራት አስርተ ዓመታት በላይ ያገለገሉት የኢጣሊያ ዜግነት ያላቸው ትውልደ ስዊድናዊው ስታፈን ዴሚስቱራ አልጄሪያዊው ላክዳር ብራሂሚ ያቋረጡትን የሱሪያ ተልዕኮ እንዲረከቡ ከመንግስታቱ ድርጅት ዋና ጸሐፊ ከባንኪሙን የስልክ ጥሪ የደረሳቸው በጎርጎሮሳውያኑ 2014 ነሐሴ ወር ላይ ነበር። በተፈጥሮዬ ተስፈኛ ነኝ የሚሉት ስታፈን ደመስቱራ ከመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ይህ የስልክ ጥሪ ሲደርሳቸው የ68 ዓመት ዕድሜ ባለጸጋ ነበሩ። የባልካን ሀገራትን ጨምሮ በኢትዮጵያ ሶማሊያ፣ ኤርትራ እንዲሁም በሌሎች ዓለም ሀገራት ለ42 ዓመታት ከፍተኛ ፖለቲካዊ ውዝግብ፣ ጦርነት፣ ረሃብ በሚታይበት ቦታ ሁሉ በዲፕሎማሲያዊ ተግባር ይገኙ የነበሩት ስታፈን ደመስቱራ 19 የውጭ ሀገራት ተልእኮችን ተከታትለዋል። የኢራቅ ከዚያም የአፍጋ ኒስታን ልዩ የተባበሩት መንግስታት ድርጅት መልእክተኛ ሆነውም አገልግለዋል። ቆየት ብሎ በጎርጎሮሳውያኑ 2014 ዓም ነሐሴ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን ስታፈን ዴሜስቱራን ለአንዴና ለመጨረሻ ጊዜ እንዲረዷቸው ተማጽኗቸው ተማጽነው አምስት ዓመት ግድም የሆነው በደም አፋሳሹ የሶሪያ የእርስ በርስ ጦርነት ግድያ፣ ሞትን እንዲያስቆሙ የሚል ነበረ። ዴሜስቱራ በዚህ ተልኳቸው በዓለም ሀያላኑ ሀገራት ሩሲያ፣ ዩኤስ አሜሪካ እንዲሁም በሶሪያ አካባቢ ሀገራት በሳውዲ አረቢያና በኢራን መንግስታት ብሎም በሶሪያ ውስጥ በሚገኙ ተቀናቃኝ ቡድ ኖች መካከል የሰላም መሪያቸውን መዘወር ይኖርባቸዋል። ይህ በቃ ማለት በቃ ነው የሚለው ስሜት በስታፈን ደሜስቱራ ህይወት ይህ ይበቃል የሚለው ስሜት ሲከሰት ለመጀመሪያ ጊዜ አልነበረም። ደሜስቱራ በካቡል አፍጋኒስታን አንድ የንግድ የአየር መንገድ በነፃ ምግብን እንዲያመላልስ እሺ ያሰኝተዋል። በሰሪየቮም በወታደር ተከባይ የምትገኝ ከተማ ሰዎች የሕክምና መድኃኒትና ምግብ ደብቀው እንዲያስገቡ ከፍተኛ ሚናን ተጫውተዋል። የሱዳኑ የሰላም ድርድር ስኬት ባጣ ጊዜ ገመሎችን ተከራይተው መኪና በማይገባባቸው ገጠራማ አካባቢዎች የክትባት መድኃኒት እንዲደርስ ትልቅ ስራንም ሰርተዋል። ስታፈን ደ መስቱራ እስካሁን ባከናወኗቸው ተግባሮች ሁሉ የመንግስታቱ ድርጅት ስኬት ሊያገኝ የማይችል ከባድ ብሎ የሰየማቸውን ጉዳዮች ነው። ስኬት ሊያገኝ የማይችል ከባድ የተባለውን ነገር ታስታውሳላችሁ። በእርግጥ ምናልባት የሶሪያ ጉዳይ የምሳካ ተልዕኮ ይሆናል። ደመስቱራ በዲፕሎማሲያዊው ስራቸው ሁሌም ቢሆን ተስፋን የሰነቁ መሆናቸው ተዘግቦላቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የድርጅቱ የሶሪያ ልዩ መልእክተኛ ብለው ሲሸሟቸው በሶሪያው ጦርነት አማጽያን፣ የፕሬዝዳንት አሳድ መንግስት፣ ጽንፈኛው እስላማዊ መንግስት እና ሌሎች ቡድናት በጦርነቱ እናሸንፋለን ሲሉ ተስፋ በሰነቁበት ቀውስ ውስጥ ፖለቲካዊ መፍትሄን ለማምጣት ነው። ከዚህ ቀደም አልጄሪያዊው ላክዳር ብራሂሚና የቀድሞው የመንግስታቱ ድርጅት ዋና ጸሐፊ ኮፊ አናን በመንግስታቱ ድርጅት የሶሪያ ልዩ መልእክተኛ ሆነው ከፍተኛ ጥረቶችን ማድረጋቸው ይታወቃል። እንደ ሚስቱራ የጦር መሳሪያ መልስ አይሆንም። ሰላምን ለማግኘት መፍትሄው ውይይት ብቻ ነው። ዴሜስቱራ በሶሪያ ፖለቲካዊ መፍትሄን ለማስገኘት ይፋዊና ይፋዊ ባልሆነ መልኩ የጀመሩት ድርድርና ውይይት ከወርወር ቀጥሏል። በእርግጥ እስካሁን በቁጥር ስንት የሶሪያ ተቃዋሚ ፓርቲዎችን ማነጋገራቸውን እንኳ በውል አያውቁም። በሶሪያ የሚገኙት የተለያዩ ተቃዋሚ ፓርቲዎች ከብዛታቸው የተነሳ ለሰላም ድርድሩ እንኳን በአንድ ጠረጴዛ በአንድ ሰፊ ክፍል ለመሰባሰብ በቂ ቦታን አያገኙም። እንደ ደሜስቱራ እስከ ዛሬ 18 የሶሪያ ቡድኖችን ማነጋገራቸውን ገልጸዋል። ሰባት የተለያዩ የዓለም ቋንቋዎችን የሚናገሩት ደሜስቱራ በሶሪያ የሚገኙ ነዋሪዎች አገራችን እጅግ ተጎድታለች፣ ተሰቃይታለች በቃ ያሉበት ጊዜ መሆኑን ይናገራሉ። ከሁለተኛው የዓለም ጦርነት በኋላ አባታቸው ዜግነት አልባ ስደተኛ እንደነበሩ የሚናገሩት ደሜስቱራ በዚያን ጊዜ የአስር ዓመት ልጅ ሳሉ ዜግነት አልባ ስደተኛ ሆኖ ሰብአዊ ክብርን ማጣት ምን ማለት እንደሆነ ያወቁት የዚያን ጊዜ እንደሆነም ገልጸዋል። በአዲስ የተጀመረው የሶሪያው ተልዕኮ ስኬታል ባይሆን ይሆን በሶሪያ ፖለቲካዊ መፍትሄ ይመጣል ብለው ተስፋን የሰነቁትና ተልዕኳቸውን የጀመሩት ደሚስቱራ ይህ አይነቱ ጥርጣሪ ባይሆን ለመጀመሪያ ወቅት አሁን ከአእምሯቸው እንደፋቁት ነው የሚናገሩት።